የእነ ዳንኤል ሽቤሽና ኤልያስ ገብሩ ጉዳይ የያዘው የፌዴራል የመጀመሪያ ደረጃ ፍርድ ቤት የዋስትና መብታቸውን ነፍጎ ጉዳዩ በዚህ ችሎት እንዲታይ መወሰኑ ይታወቃል። የተከሳሾቹ ጠበቃ አቶ ሽብሩ በለጠ ጉዳዩን ለፌዴራል ከፍተኛ ፍርድ ቤት ይግባኝ ሰሚ ችሎት ቦሌ ምድብ አቤት ብለዋል። ዛሬ ያስቻለው ፍርድ ቤት ሁለቱንም ተከሳሾች እያንዳንዳቸው በ50 ሺ ብር ዋስ እንዲፈቱ ወስኗል። ከችሎቱ መልስ ጠበቃ ሽብሩ በለጠን አነጋግረናቸዋል። ዋስትናውን ጉዳይ በተመለከተ ዋስትና ህገ መንግስታዊ መብት መሆኑን አጽንኦት በመስጠት በተጨማሪም ደግሞ በአቃቢ ህግ በኩል ቀርቦ የነበረውን በአስቸኳይ ጊዜ አዋጁ ላይ በአንቀጽ አራት አራት የተመለከተውን በእስር ሊያቆይ ይችላል የሚለውን ክስ ከቀረበ በኋላ ችሎቱ የሚመራበት ስርዓት መደበኛ ህጉ እንደሆነ እንዲሁም ደግሞ የስነ ስርአት ህጉን የወንጀል ስነ ስርአት ህጉን 6367 መሰረት አድርጎ የቀረበ ክርክርና በአቃቢ ህግ በኩል ዝም ብሎ በዚህ በአስቸኳይ ጊዜ ዋጁ መሰረት አስሮ ይቆያል ከሚል ክርክር ውጪ በህግ የተከለከለ የዋስትና ምክንያት ባለማቅረቡ እያንዳንዳቸው የ50 ሺህ ብር ዋስ ተረድተው ከእስር እንዲለቀቁ በተጨማሪ ሁለቱም ተከሳሾች ከአገር እንዳይወጡ ለጊዜው እንዲታገድ እግዱ ከታገደ በኋላ የተጠቀሰው መጠን ዋስትና ሲያሲዙ ከእስር እንዲፈቱ ትዕዛዝ ሰጥቷል። ጠበቃ ሽብሩ ሌላው አቤት ያሉበት ጉዳይ የስር ፍርድ ቤት ጉዳያቸው በዝግ ችሎት እንዲታይ የመወሰኑ ጉዳይ ነበረም። ይግባኝ ሰሚ ችሎቱ ለዚህ የሰጠው ብይን እንደሚከተለው ገልጸውልናል። የምስክሩን አሰማን በተመለከተ ምንም እንኳ በአቃቤ ሕግ በኩል ተጠቅሶ ክርክር ባይቀርብም የአዋጅ ቁጥር 699ን አንቀጽ አንድ በመጥቀስ ምስክር በዝግ ችሎት እንዳይሰማ ወይም ደግሞ ችሎቶች ሁሉ በግልጽ ችሎት እንዲሆኑ በሕገ መንግስቱ የተደነገገ ቢሆንም የዚህ የአዋጁ 699 አንቀጽ አራት አንድ ቀን ጠቅሶ የምስክር ጥበቃን ማለት ነው ያን መሰረቱ ማድረግ ምስክሩ በዝግ ችሎት እንዲሰማ የስር ፍርድ ቤት ተከሳሾች በምስክር አሰማም ላይ በአቃቢ ህግ የቀረበውን ጥያቄ አስመልክቶ ጠበቃ ይዘን አማክረን እንቀርባለን እያሉ አስተያየታቸውን፣ ክርክራቸውን ሳያቀርቡ ትዕዛዝ መስጠቱ አግባብ አይደለም ብሎ ካተተ በኋላ ነው። ግን በዝግ ችሎት እንዲሰማ የሚለውን ውሳኔ ያጸናው ፍርድ ቤቱ የግራቀኙን አይቶ እንግዲህ የቀረበው ምስክርና የስረት ማስረጃ የቀረበው ክስ ጋር አገናዝበው ተከሳሾች ሊከላከሉ ይገባል ወይስ መከላከል ሳያስፈልጋቸው በነጻ ግን ሊለቀቁ ይገባል የሚለውን ብይን ለመስጠት ለሐምሌ 28 ቀን 2009 ዓ ም ቀጠሮ ሰጥቷል። በውሳኔው መሰረትም የፌዴራል የመጀመሪያ ደረጃ ፍርድ ቤት የአቃቤ ህግ አንድ ምስክር የሆኑት የብሔራዊ መረጃና ደህንነት አባል ምስክርነት በዝግ ችሎት ተመልክቷል። ችሎቱ በዝግ ከመታየቱ አንጻር ዝርዝር መረጃ ከመስጠት የተቆጠቡት ጠበቃ ሽብሩ መስካሪውን በመስቀለኛ ጥያቄ በጥሩ ሁኔታ እንደተገዳደሩት ግን አልሸሸጉም። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም